የጋምቤላ እርሻ ባለሀብቶች የህብረት ሥራ ማኅበር በማንነታችን ላይ ጫና በመፍጠርና ከልማት ባንክ ይሰጠን የነበረው ብድርም በመቆሙ ምክንያት ትልቅ ችግር ደርሶብናል ሲል አቤቱታ አቅርቧል። የህብረት ሥራ ማኅበሩ መንግሥት አቤቱታችንን አዳምጦ ቀርቦም እንድንወያይና ችግራችንን በወቅቱ እንዲፈታልን እንጠይቃለንም ብለዋል። ዘጋቢያችን ግርማ ገብሮ የማኅበሩን ሊቀመንበርና የሚመለከተውን የመንግሥት መሥሪያ ቤት አነጋግሮ ተከታዩን ልቆልናል። የጋምቤላ የእርሻ ባለሀብቶች ህብረት ስራ ማኅበር አባላቱ በማንነታቸው ላይ አድሎ በመፈጸም እንዲሸማቀቁ በማድረግ እንዲሁም ለእርሻው ማስፈጸሚያ ይሰጥ የነበረው ብድርና ከብድር ጋር የተዛመደ አገልግሎት እንዲቆም በመደረጉ በአሁኑ ሰዓት ትልቅ ችግር ላይ ወድቀናል ሲሉ ለአገር ውስጥና ለውጭ አገር መገናኛ ብዙሃን እንዲሁም ለሚመለከታቸው የመንግሥት አካላት ባቀረቡት የአቤቱታ ደብዳቤ ገልጿል። ማኅበሩ ለአሜሪካ ድምፅ ሬዲዮ በላከው ደብዳቤ ሀብትና ንብረታችን ማሳ ላይ እያለ ለመሰብሰብ ሳንችል እንድንቀር ሆን ተብሎ ያለበቂ ሞያዊ ምክንያት ከልማት ባንክ ይሰጥ የነበረው ብድር እንዲቆም ተደርጓል ብለዋል። እንዲሁም ለአንድ ሄክታር መሬት 30 ብር የነበረው የመሬት ግብር በአንድ ጊዜ ውስጥ ወደ አንድ መቶ አሥራ አንድ ብር ከፍ በማድረግ ባለሀብቱ አቅሙ ተዳክሞ ከእርሻው እንዲወጣ አሲረውብናልም ብሏል። የማኅበሩ ሊቀመንበር አቶ የማነ ሴፉ ለአሜሪካ ድምፅ ሬዲዮ በስልክ በሰጡት መግለጫ በሕገ መንግሥቱ መሠረት ማንም ሰው በማንኛውም የኢትዮጵያ አካባቢ በመሄድ ሰርቶ መኖር መብቱ መሆኑ እየታወቀ እንዳጋጣሚ ሆኖ በጋምቤላ የእርሻ ልማት ውስጥ የትግራይ ተወላጆች በመብዛታችን ምክንያት በማንነታችን ላይ ጫና እየደረሰብን ነው ሲሉ ቅሬታቸውን ይገልጻሉ። አዎ እኛ እያልን ያለ ነው። በጋምቤላ ከአንድ ሺህ በላይ ባለሀብቶች ገብተናል። በመጀመሪያ ደረጃ ከሁለት ሺ አንድ እስከ ሁለት ሺ ሁለት አካባቢ ባለው የመንግስት ፖሊሲና ስትራቴጂ መሰረት ክልሉ መንግስትና ፌዴራል መንግስት ባደረጉት ጥሪ መሰረት ህዝቡ እርሻ ያዋጣል ወይ ደግሞ የእርሻ ቢዝነስ ያዋጣል በሚል ወደ ጋምቤላ ገብተናል። ከገባን በኋላ ችግሮች እያጋጠሙ ቢቆዩም ከሁለት ሺ አንድ ጀምሮ እስከ ሁለት ሺ አምስት መጨረሻ አካባቢ ባለ ሀብቱ በራሱ ሀብት ሲንቀሳቀስ እንደነበረ ነው። ከዛ በኋላ በሁለት ሺ አምስት መጨረሻ አካባቢ የልማት ባንክ ብድር ከተፈቀደ በኋላ ቁጥሩ እየበዛ መጥተዋል። በአጋጣሚ የሆነ ወደ ጋምቤላ ላይ ገባው ባለ ሀብት እስከ ትግራይ ተወላጆችን በዛ ይላል። ፖሊሲው እና ስትራቴጂው ግን ለሁሉም ኢትዮጵያዊ ክፍት ነው። ነገር ግን ብድር ከጀመረ በኋላ ግን ወሬው አንድ ብሔር ላይ እያተኮረ ዘመቻ ላይ የተካሄደው በተጨማሪም ለዘርፉ የተቀመጠው የባንክ ብድር ወለድ ስምንት ነጥብ አምስት የነበረ ሲሆን ባለሀብቱን ለማክሰር ሆን ተብሎ ወደ አስራ ሁለት ነጥብ አምስት ከፍ እንዲል ተደርጓል ይላል ማኅበሩ በላከው ደብዳቤ። የጋምቤላ የእርሻ ልማት ጉዳይ ሀገራዊ ችግር ለማስመሰልም በጠቅላይ ሚኒስትሩ አጣሪ ኮሚቴ እንዲቋቋም ቢደረግም ኮሚቴው የባለሀብቶቹን ውክልና ሳያካትት እንዲያውም ልማቱ ላይ እንቅፋት የፈጠሩብንን አካላት ኮሚቴው ውስጥ መግባታቸው ሌላ ተጨማሪ ችግር መሆኑን መንግስት በሚገባ ማጤንና ማወቅ ይገባዋል ብለዋል ሊቀመንበሩ አቶ የማነ ሰይፉም። ለዚህ ብሔር የተለየ ድጋፍ እንደሚደረግ ተደርጎ ሲወራ ነበረ። ብር ከወሰድን በኋላ ደግሞ እየሰሩበት አይደለም። አዲስ አበባ ፎቅ እየሰሩበት ነው። መቀሌ ፎቅ እየሰሩበት ነው። ስለዚህ ልማት የለም የሚለውን ነገር ወሬዎች እየበዙ በመጡ ቁጥር ልማታችን እየተጎዳ መጣ መንግስትም ይህን ሰምቶ አጣሪ ኮሚቴ ወደ ጋምቤላ በተለይ በጠቅላይ ሚኒስትሩ የሚመራ እንዲጣራ አንድ አጣሪ ኮሚቴ ተዋቅሮ ነበረ የእኛ ኮምፕሌን አንዱ ከሚሄደው ኮሚቴ ጋር የእኛ ማካተት ያስፈልጋል ብለን ነበረ ግን ማንም ሊሰማን አልቻለም ምክንያቱም ከአንድ ወገን የሚሰጥ ውሳኔ የተዛባ ሊሆን ይችላል የተሟላ ላይሆን ይችላል ከስር ያሉ ችግሮች እኛ ነው የምናውቃቸው። አካቱትን ብንል የሚሰማን አካል ጠፍቷል። ያም ሆነ ይህ ስጋታችን ምንድን ነው፣ ይህ ኮሚቴ የተዛባ ውሳኔ ሊያቀርብ ይችላል። ምክንያቱም በቢሮክራሲው ላይ ሲያስቸግሩን የነበሩት አካላትም እዚህ ውስጥ ተካተውበታል የሚል ነውና ሰባ ፐርሰንት ከመንግስት ተብሎ ነው ሙሉ በሙሉ ይሄ መሬት ላይ ይውለዋል። ስለዚህ ይሄኛውን መንግስት ሊደግፈን እየተገባ ለአንድ አመት ያክል መቆሙ ልማቱን ይጎዳል። ሁለተኛ የጠረጴዛ ዙሪያ ዲስከሽን መካሄድ አለበት። እነዚህን ችግሮች መንግስት ሊፈታልን እየጠየቅን ያለ ነው። የጋምቤላ እርሻ የህብረት ስራ ማህበር በልማት ባንክ ብድርና ከብድር ጋር በተያያዙ ጉዳዮች ላይ ላቀረበው ቅሬታ በኢትዮጵያ ልማት ባንክ የማስታወቅና የግንኙነት ተጠባባቂ ዳይሬክተር አቶ ኃይሉ ምስጋናው ዛሬ ለአሜሪካ ድምፅ በሰጡት ማብራሪያ ባለሀብቶቹ ከብድር ጋር አያይዘው ያነሱት ጥያቄ ተገቢ መሆኑን ገልጸው፣ ቢሆንም ለባለሀብቱ መሬት ሲሰጥ የተደራረቡ መሬቶች ስለነበሩ ባንኩ የማጣራት ስራ ለመስራት ነበር የብድር አገልግሎቱ ለጊዜው እንዲቆም ያደረገው ብሏል። ስራዎችን እየሰራ ይገኛል እና እነዚያ ስራዎች የማጣሪያ ስራዎች ከተጠናቀቁ በኋላ ወደ ብድር ማበደሩ ስራ የምንመለስ ይሆናል። ግን የማጣሪያ ስራው የግድ መጠናቀቅ ስላለበት በቅርብ ጊዜ የማጣሪያ ስራው እንደተጠናቀቀ ብድር ስራው እንገባለን። ባለሀብቶቹ ከባንክ ወለድ ጋር አያይዘው ላነሱት ጥያቄ ከባንኩ ጋር በገቡት ውል መሰረት ለውጭ ገበያ ባቀረቡት የምርት መጠን ታይቶ የወለድ ማበረታቻ ተጠቃሚ እንደሚሆኑም ማወቅ አለባቸው ብለዋል አቶ ኃይሉ። ለአሜሪካ ድምፅ ግርማይ ገብሩ ከመቐለም።